የአማራ ብሔራዊ ክልላዊ መንግስት ሰራተኞችን ወደ ጥልቅ ተሃድሶ ግምገማ ሊያስገባ መዘጋጀቱን አስታውቋል። የክልሉ መንግስት ካሉት 345 ሺህ ያክል ሰራተኞች መካከል ከመምህራን ውጭ ያሉት በዚሁ ጥልቅ ተሃድሶ ግምገማ ይሳተፋሉ። ይህ ግን የአማራ ብሔራዊ ክልላዊ መንግስት ብቻ ተግባር አይደለም። የገዢው ግንባር አባል የሆነው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ማዕከላዊ ኮሚቴ 265 አመራሮቹ በህዝብ ግምገማ ከኃላፊነታቸው መነሳታቸውን ባለፈው ሳምንት ገልጧል። ከፍተኛ ተቃውሞና ሁከት ተቀስቅሶበት የነበረው የኦሮሚያ ብሔራዊ ክልላዊ መንግስት በበኩሉ ላለፉት አራት ቀናት በመንግስት ሰራተኞቹ ዘንድ የጥልቅ ተሃድሶ ውይይቶች ሲያካሂድ ከርሟል። ስሜን ደብቁልኝ ያሉን አድማጭ ገዢ ፓርቲ ችግሮች ሲገጥሙት እንዲህ አይነት ስብሰባና ውይይት ማድረግ የተለመደ እንደሆነ ያስታውሳሉ። እስካሁን ድረስ የሚደረጉ ውይይቶች የሚሆኑ የተለያዩ ስብሰባዎች አሉ። ለሚነሱ ጥያቄዎች እኮ ተገቢው መልስ እየተሰጠ አይደለም ነው። በቃ ይሄ ዋናው ነገር ያ ነው። ሰውን ደግሞ ወደ ቆስ የሚከተው ምንድን ነው? የሚጠይቀው ጥያቄ በወቅቱ ወይም ነው ተገቢው ምላሽ የማያገኝ ከሆነ ነገሩ ወደ አልተፈለገ አቅጣጫ መሄዱ አይቀርም። ለአምስት ቀናት በተመሳሳይ የታድሶ ውይይት ላይ የተሳተፉት የመንግስት ሰራተኛ በአማራ ክልል ነዋሪ ናቸው። የመንግስት ሰራተኛ የተሳተፉት በኢትዮጵያ የዴሞክራሲ ስርዓትና ጥልቅ ታድሶ የሚል ርዕሶች በተሰጣቸው የውይይት መድረኮች ላይ ቢሆንም ከጅማሮ አለመግባባት እንደነበረበት አስተውለዋል። እውነተኛ ዲሞክራሲ በሀገራችን የለም። መጀመሪያ ከመወያየታችን በፊት እውነተኛ ዲሞክራሲ ለሀገራችን ያስፈልጋታል ብለን ስንል ዲሞክራሲው አለ ብለው ነው መገለጫ የሚሰጡት። አንተ ስትናገራቸው፣ እንዲሁም በአሉታዊ መልኩ ከተናገርካቸው ማስፈራራትና ማሸማቀቅ ነው እንጂ በምንም አይነት ሁኔታ አይቀበሉም። የእነሱ ይዘ የመጡት አጀንዳ በቃ ያ ትክክልና ያንን ተቀብለህ መፈጸም ወይም ደግሞ ማድረግ አለብህ ከማለት ውጭ ሌላ ምንም የሚሉት ነገር የለም። ጀርባህ ይጠናል። ከዛ በኋላ እንደው ከዛ በኋላ የተቃዋሚ ፖለቲ ሌላ ድብቅ አጀንዳ ያለው እንደዚህ እንደዚህ ትጠናና ልትታሰር ሁሉ ትችላለህ። ማን ጋር ይውላል? በርካታ ነገሮች ይደርሱብሃል። ከዛ በኋላ ወከባው በጣም ከባድ ነው። በኦሮሚያና የአማራ ክልሎች ከተከሰተው ተቃውሞና ሁከት በኋላ የኢትዮጵያ መንግስት የውይይት መድረኮች የጀመረው በከፍተኛ የትምህርት ተቋማት ነበር። አቶ መብራቱ ማርሴ በወልዲያ ዩኒቨርሲቲ መምህር ናቸው። በመስከረም ወር በተካሄዱ የከፍተኛ ትምህርት ተቋማት መምህራንና ሰራተኞች ውይይቶች ላይ አቶ መብራቱ ተሳትፈዋል። መምህሩ በኦሮሚያና አማራ ክልሎች የተቀሰቀሱ ተቃውሞዎች ወደ ሌሎች አካባቢዎች እንዳይስፋፉና የንብረት ውድመት እንዳያስከትሉ በ እንጭጩ መቀጨት አለባቸው የሚሉ ውይይቶች መካሄዳቸውን ያስታውሳሉ። መምህራንና የአስተዳደር ሰራተኞች በነጻነት ሀሳባቸውን በገለጹበት መድረክ የአማራ ክልል ባለስልጣናት ምላሽ መስጠታቸውንም ተናግረዋል። ጥያቄዎች ይነሳሉ። ለምሳሌ የሚነሱ ጥያቄዎች በወልቃይት ጉዳይ ሰዎች ጥያቄ ያነሱ ነበር። ለምሳሌ አንደኛው ምንም አይነት ጥያቄ የተነሱ አያውቅም የወልቃይት ጉዳይ ከሀያ አምስት አመት በፊት የተመለሰ ነው ይላል። በሌላው መልኩ ደግሞ አንዳንድ ጥያቄዎች ሊኖሩ ይችላሉ፣ እነሱ ሰላማዊ የሆነ መልኩ መፈታት አለባቸው የሚሉ ሀሳቦችም አሉ። ዞሮ ዞሮ ግን ተወደደም ተጠላም በመንግስት ስር ውስጥ ያሉ ችግሮች በደንብ ፈንቅለው የወጡበት ጊዜ ስለነበረ ሀሳቦችን አንቀበልም የሚል አላ ንም በተለይ በኛ ተቋሙ ውስጥ ሰው እስከፈለገበት ድረስ ሲናገር ነበር። ነገር ግን መልሶች የሚሰጡት መልሶች አጥጋቢ አልነበሩም። የአማራ ክልሉ ነዋሪ በውይይት መድረኮቹ ትችት የቀረበባቸው ባለስልጣናት ለጥፋታቸው ሲጠየቁ አለመመልከታቸውን ይናገራሉ። አስተያየት ሰጪው የኢትዮጵያ መንግስት የሚወስዳቸው እርምጃዎች መፍትሄ ስለመሆናቸውም ጥያቄ አላቸው። ወረዳ ላይ ለምሳሌ አሁን ሙስና አነገዱ እንደዚህ ይሰሩ ምናምን የሚለውን ነገር እንናገራለን። የመልካም አስተዳደር ችግር አለ ብለን ማለት ነው። የወረዳው ዞን ላይ ነው የሚሾመው፣ ተነስቶ ያሁን ለውጥን ያመጣል። እንደ እኔ እምነት በቃ አንድና አንድ ሀገራችን ላይ በቃ የእውነተኛ ዲሞክራሲ ስርዓት ሰፍኖ ነጻ ምርጫ ተደርጎ ህዝብ የመረጠው መንግስት መቋቋም መቻል አለበት ኢትዮጵያ ላይ ከዛ ውጭ ግን ባለ ሁኔታ ችግሮችን የሀገሪቱን ችግር መፍታት ይቻላል ብዬ አላምነው። በዶይቸ ቨለ የፌስቡክ ማህበራዊ ድረገጽ፣ እንደዚሁም በዋትሳፕ በዚሁ ርዕሰ ጉዳይ ላይ አስተያየታቸውን ያደረሱንም ቢሆኑ የኢትዮጵያ መንግስት ስብሰባዎችና ውይይቶች መፍትሄ ስለመሆናቸው ጥርጣሬ አላቸው። ደሳሌ ሙሼ ሺ ጊዜ መሰብሰብ ስልጠና መስጠት ለውጥ አያመጣም፣ ህዝብ የጠየቀው የስርዓት ለውጥ ነው፣ አበቃ ሲሉ አስተያየታቸውን አስፍረዋል። ሱደየስ ሪያን ስብሰባው ገዢው መደብ ላይ በተነሱበት አመጾችና አንፈልግህም በመባሉ ሂደት እነማን አሉበት ብሎ ለመሰለልና ወይ ለማፈን አልያም ወደ እስር ቤት ለመወርወር የታቀደ መድረክ ነው የሚል አስተያየት አስፍረዋል።